የትግራይ ክልል ምክር ቤት ከስምንት ወራት በኋላ ባለፈው ቅዳሜ ሐምሌ 17 2013 ዓ.ም ለመጀመሪያ ጊዜ ጉባኤ ማካሄዱን እና የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ያለፉትን ስምንት ወራት ሪፖርትና እንዲሁም የክረምት ወራት እቅድ ያሉትን ማቅረባቸውን ጠቅሶ ዘጋቢያችን ሙልጌታ ጽሃ ከመቀሌ ያጠናቀረውን ዘገባ ደርሶናል። የትግራይ ሕዝብ ላይ ይፈጸማል ብሎ የማይገመት ግፍ ያሉት ቢፈጸምበትም ችሎ በመታገል ድል እየተቀዳጀ ነው ማለታቸውንም ዘግቧል። በሌላ በኩል የኢትዮጵያ ፓርላማ የቀድሞውን የትግራይ ክልል መሪዎች በአሸባሪነት መፈረጁና በቅርቡም የሀገሪቱ ጠቅላይ አቃቤ ህግ ህግ አገር ለማፍረስና መንግስትን በኃይል ለመገልበጥ በማሴር ወንጀል ይፈለጋሉ ያላቸውን ስም ዝርዝር ይፋ ማድረጉም ይታቆሳል። ወደ ዘገባው በትግራይ ክልል የተጀመረው ጦርነት ተከትሎ የክልሉ ምክር ቤት በየሶስት ወሩ ማካሄድ የነበረበትን ጉባኤ ሳያካሂድ መቅረቱ የምክር ቤቱ አፈ ጉባኤ አቶ ሩፋኤል ሽፋረ ተናግረዋል። ቅዳሜ ሐምሌ 17 2013 ዓ ም በመቀለ ከተማ ምክር ቤቱ ስድስተኛ ዘመን አንደኛ አስቸኳይ ጉባኤውን አካሂደዋል። በጉባኤው መክፈቻ ሥነ ሥርዓት አቶ ሩፋኤል የትግራይ ህዝብ ባካሄደው ትግል ህጋዊ መንግስቱ ወደ ቦታው በመመለሱ ጉባኤው ተጠርተዋል ብለዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል የስምንት ወራት የጦርነት ጊዜ በእሳቸው አገላለጽ ደግሞ የትግራይ ህዝብ የማጥፋትና በአንጻሩ ደግሞ የመመከቱ ወቅት ብለው የጠሩትን አስመልክቶ ሪፖርት አቅርበዋል። በሀይልታት ወረት ዘይእመን ዘይና ይሰብ አርመኒያውን ባርባራ ወቅፈታትን በተዋው ድንብርጽ እንታ የበለ በወራሪ ኃይሎች ሰብአዊ ያልሆነ አረማዊ ግፍ የተፈጸመበት ህዝብ ንቅንቅ ሳይል በአገር ውስጥና ውጭ ያሉ የትግራይ ልጆች አንድነታቸውን አጠናክረው የትግራይ ሴት ደም ፈሶ አይቀርም። የእናቶችና እህቶቻችን እንባ በደምና አጥንታችን ይካሳል። የትግራይ ህዝብ ዘር በፍጹም አይጠፋም። የራሳችንን እድል የመወሰን ስልጣንም በማንም አይወሰድም ብለ ገጥሞ ድል እየነሳ ነው ነው ያሉት። አሁንም የትግራይ ህዝብ ጠላቶች ለህዝቡ ዳግም ስጋት በማይሆንበት ደረጃ ለማጥፋት ትግላችን ይቀጥላል ነው ያሉት። ዶክተር ደብረ ጽዮን በትግራይ የደረሱ ጉዳቶች የሚያጠና አደረጃጀት በማቋቋም ይሰራል ያሉት ዶክተር ደብረ ጽዮን ጉዳት ያደረሱም ተጠያቂ ለማድረግ እንተጋለን በማለት ተናግረዋል። የግብርና ስራ አስመልክቶ ባቀረቡት እቅድ ማንኛውም የትግራይ የእርሻ ቦታ በዘር ሳይሸፈን ማለት ማለፍ ስለሌለበት በመተባበር ልንሰራ ይገባል ብለዋል። ትምህርት ለመጀመርም ጥናት ማካሄድ ይገባል ሲሉ ገልጸዋል። በዚህ ጉዳይ ከፌዴራል መንግስት አስተያየት ለማግኘት የስልክና የኢንተርኔት መቋረጥ ምክንያት አልቻልኩም። ሆኖም የፌዴራሉ መንግስት የትግራይ ጦርነት የትግራይ ኃይሎች በሰሜን እዝ ላይ ጥቃት በመፈጸማቸው ነው የተጀመረ መሆኑና እንዲሁም የኢትዮጵያ መከላከያ ሰራዊት ከትግራይ ክልል የወጣበት ምክንያት አርሶ አደሮች እንዲያርሱ እንዲሁም የሰብአዊ ድጋፍ እንዲዳረስ ለማድረግ መሆኑ ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም